Voice of America. Yeah. ኢትዮጵያ ውስጥ የተከሰተው የምግብ ቀውስ ወሳኝ ደረጃ ደርሷል፣ ሲል ሴቭ ዘ ችልድረን የተሰኘው ዓለም አቀፍ የግብረ ሰናይ ድርጅት አስጠነቀቀ። ለሀምሳ ዓመታት ያህል በሀገሪቱ ተከስቶ የማያውቀው ከባድ ድርቅ ያሳደረው ተጽዕኖ በሚቀጥሉት ሶስት ወራት እጅግ ስለሚባባስ የዓለም አቀፉ ማህበረሰብ ምላሽም ወሳኝ መሆኑን ህጻናት አድን ድርጅት አስጠንቅቋል። መለስካቸው አመሀ ዘገባ አለው። ድርጅቱ ትናንት ባሰራጨው መግለጫ እንዳመለከተው 5.75 ሚሊዮን ሕፃናትን ጨምሮ 10 ሚሊዮን የሚሆኑ ኢትዮጵያውያን በህዳር ወር የሚጠበቀው የመኸር ምርት እስኪደርስ በዕለት ደራሽ የምግብ እርዳታ ብቻ ይተማመናሉ። ለአደጋ እጅግ የተጋለጡትን ሰዎች ለመርዳት የተደረገው ጥረት በአብዛኛው የተሳካ እንደነበረ የሚገልጸው ይህ መግለጫ የተጀመረው ሥራ መጠናቀቅ እንዳለበት ገልጸዋል ሲል የሴቭ ዘ ችልድረን የኢትዮጵያ ጽህፈት ቤት ዲሬክተርን ጆን ግርሃምን ይጠቅሳል። በመግለጫው መሠረትም ጆን ግርሃም የክረምቱ ዝናብ መዝነብ መጀመሩ የሚያስደስት ቢሆንም በተደጋጋሚ ውደት ምርት አልባ በሆነው ልፋታቸው ምክንያት አያሌ ቤተሰቦች በአካልም በመንፈስም እጅግ ተዳክመዋል ብለዋል። አክለውም በሚቀጥሉት ሶስት ወራት ውስጥ የምናከናውነው ስራ ወይንም የምንሰጠው ምላሽ ባለፉት ወራት አስከፊውን ረሃብ እንዳይከሰት ያደረግነው ርብርብ የመጨረሻውን መልካም ፍሬ የሚያፈራበት ወይንም ተቃራኒው የሚከሰትበት ይሆናል ብለዋል። እንደ መግለጫው ከሆነ ከኢትዮጵያ ሕዝብ 57 በመቶ የሚሆኑት ሕፃናት ናቸው። ይህ ማለት ደግሞ 5.75 የሚሆኑ ሕፃናት ዛሬም ለከፍተኛ ምግብ እጥረት የተጋለጡ እንደሆነ ያመለክታል። መግለጫው ከዚሁ ጋር አስታኮ የዓለምን ህብረተሰብ በሚቀጥሉት ጥቂት ወራት ወሳኝ ምላሽ እንዲሰጥ ተማጽነዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ